ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርትም እንዳይከታተሉ አሰባቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ይቀራሉ፣ ያው እህል ስለሌለ በረሃብ ምክንያት ተስፋ ያቆረጥነው በትግራይ ክልል በረሃብ ምክንያት በመቶ ሺዎች የሚቆጠሩ ተማሪዎች ትምህርታቸውን ለማቋረጥ ቋፍ ላይ መሆናቸው ተነግሯል። በጉዳዩ ላይ የተሰናደው ዘገባ በምሽቱ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታሙ ስዩም ይመራለሁ። ይመራለው ኤልያስ አስማሪ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድሜ የጋብዛሉ። ወደ ቃሚ መሰናዶ እንሻገር ቀዳሚው መሰናዶ ከአንድ የኪነ ጥበብ ሰው ጋር ያስተዋውቀናል ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የሥነ ጥበብ ትምህርት ቤት የተመረቀው ሰዓሊ ተሰማ አስራት ያለፉት አስራ አምስት ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር አድርገዋል ሰዓሊ ተሰማ በኢትዮጵያና በተለያዩ ሀገራት ተዘዝሮ ስራዎቹን ያቀረበ ሲሆን በዋናነትም በነሐስ የሰራው የቡና ቅርጽ በካታር የቅርስ ማዕከል እንዲካተት ተደርገዋል ሰዓሊ ተሰማን አነጋግራ የደንገረመው ቀጣዩን ዘገባ አስተናድታለች በጣም ነው የማመሰግነው ለዚህ ቃለ መጠየቅ ፈቃደኛ ስለሆንክልኝ፣ እንዲሁም በአጭሩ ደግሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅልኝ። እሺ፣ በጣም አመሰግናቸዋለሁ እንግዳቸው አድርገው ስለጋበዛችሁኝ። ሰሜ ተሰማ ተምት እንትን ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለ ትዳር ላይ አራት ልጆች አባት፣ ልዩ ሙያ ስዕል። ስለ ከአዲስ አበባ ስነ ጥበት ውጤት በስዕል ተመረቅኩ። ላለፉት አስራ ስምንት ዓመት ግን በአቪዬሽን ፊልድ ላይ ነው የምገኘው። ያምገኘው አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው። እሺ ሲ፣ የት የት ስራዎችን አሳይተሃል? ህሳን ጀምር አሁ እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን በኢትዮጵያ ውስጥ አዲስ አበባ፣ እንዲሁም በድሬዳዋ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ የአመቱ ሊዘጋጅ የተለያዩ ዓለም አቀፍ የሴሌክሽኖች አለው እዛ ላይ በብራንድ አምባሳደርነት እንደውም እድል ገጥሞኝ ከኢትዮጵያ ርንዱም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና አልሞስት ከተመረቅኩኝ ከሀያ አመታት ብላ አልፎተኛል። በዚህ ሀያ አመታት ውስጥ በርካታ አገራት በማሳየት አቅም ችለን እያረኩን ያለው ስዕል ስራ እንዴት ገባ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቅከው? እንግዲህ ሰዓሊ ደግሞ በኪነ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ የጫርን ከዛ ቀበመጠ ቤተክርስቲያን ውስጥ በሰንበት ትምህርት ወይም በአሳላ ትምበት ውስጥ አበባ ስሎች እየሳለን እያለን ና ከፍተኛ ሃይስኩል መጨረስም በኋላ አዲስ አዲስ ነጥ አዲስ ትምህርት ቤት በመግባት ሙያው ማድረግ ትችላል ማለት ነው። እና ያው መለሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመር አድጎ ነው ወደ ኮሌጅ ደረጃ ስፔሻላ ጋርጊው፣ አሁን ደግሞ ከሚሰራ ስራ ፊልድ ኦፍ አቪዬሽን ጎን ለጎን በመስራት ላይ ይገኛል ማለት ነው። እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪሽን ስራ ኖሮ፣ የአራት ልጆች አባት ነ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ሰዎች ያመጣጠንካቸው እዚህ አንድ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ የሙያ የሚገርምሽ ኢትዮጵያ አየር መንገድ ክብር ይግባውና ለአምስት ዓመታት አገልግየዋለሁ። ከሰባ ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ሌቨሪ ማለት ነው ከአዲስ አበባ ስነጥማ ዲዛይን ትምህርት ቤት ነው የሚቀጥረ የነበረው ለሰባ ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች ሁለት ሺ ሶስት ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና አምስት ዓመታት አገለገለኝ እና ያው ከቀጠሉም ሁለት ሺ ስምንት ደግሞ ጀምሮ እስካሁኑ چی 23 تا اون ካታ ኤርዌይስ ውስጥ ነው በመስራት እና ለዚህ እንደ ትልቅ አድርጌ እግዚአብሔር ፈቃድ በመቀጠል እጅግ ማክብራት የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራ ጎን ስል ለመዝናኛ ነው። ሰው ምን የሚስራ የመዝናኛ ሰዓት አለው። ጥሩ የሆነ ረፍት ሰዓት አለኝ። በአግባቡ መጠቀም ነገር ባለቤት ነው ለምለም፣ እንደው ማለት ይችላል። ከዚህ ቀደም አንድ የሰጠው ቃለ መጠይቅ ላይ እንደ መምህር ሆነ አይቻልም እና በካታር እየስዕል ስልጠና ትሰጣለህ እንዴ? ካታር ውስጥ የካታር ኢንተርናሽናል ስኩል አለ። ኢትዮጵያውያን ማለት ነው። እና አራቱን ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራ ናቸው ፕሮጀክቶች አሉ። በኢትዮጵያ ቡና መጣት ላይ በህዳሴው ግድብ ላይ ስለ አደዋ ያንን ወርክሾፕ በመስጠት ምንም ህጻናቱ ከሀገራቸው ርቀት ቢሆኑ ግን እንደ ሰዓሊ እንደ ኢትዮጵያዊ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታርም ብቻ ነው በምጓዝባቸው ሀገራት በተለይ በትውልድ ላይ ስለ ማንነታቸው መሰል ነገሮች በመስራት እገኛለሁ። በመሆኑም እዚህ ካታር በሚገኝ ኢንተርናሽናል ስኩል የካተር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ እና ኢትዮጵያውያን በሲገባ መሆን ኢትዮጵያውያን ይማሩበታል። ስለዚህ ል ህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችን ማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያል ማለት ነው። አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና ስታችሁም አለ። ስ ስለሱ ነገር ንገረኝ። ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል ቡና እንግዲህ ኛ ኢትዮጵያ ራኛ እንግዲህ የኢትዮጵያ ውስጥ የሰሩ መገኘ ተብሎ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ ኛ የማስተዋወቅ ኃላፊነት አለ። ቡና ብቻ የማይጠጣ ሰው የለም። በተም ሀገር ስንትራብል ስናደግ እና ለቡና ደግሞ መጠጫ ምክንያት የሆነች ኢትዮጵያ ነች እና ግን ዛሬ ሁለት ሺ ሀያ ሶስት ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ክፍቶ ነው። ከኤክስፖ በፊት ግን ዓለም አቀፍ ኤግዚቢሽን ከናወን ነበር ና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበር፣ የኤክስፖ ፓርት ነበረ እና ምን ከግብርና ጋር ለምን ላያያዘው ስል ስለዚህ ስለ በውስጤ ሁሉም የሚያስቆጭ ነገር አለ እኛ የቡናው ባለቤት ሆነን በርካታችን እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን በሚል ትልቅ የኔን ቁመት ሊያክል የሚችል የቡና እስከ እስከልብቸው በውቃ ያቀርብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድ ቦርድ ነው የሰራት። ትልቅ ቡና ነው በነሀስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስለን ማለት ነው። መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ስ ይሆናል የተባለው? አሁን ቃል የተገባልኝ ኖቨምበር ሀያ አምስት እስከ ሰላሳ በነበረ ትልቅ ዓለም አቀፍ ኤግዚቢሽን ላይ ቀርቦ ነበር ይህ ስል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ በርካታ ሀገሮች ነው እያከናውን ያሉት ይህ ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል። እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ በአሁን በአሁኑ ሰዓት ፓቪሊዮን ላይ እስከ ማርች አጋማሽ ለሕዝብ ክፍት ሆኖ እየታየ ነው እና እሱ እንደተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመርጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በሕይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ። አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዜህን የቱ ጋር ታስቀምጠዋለ? አሁን ያሁን ከኔ ስራ ዝም ብዬ ካታጎራ ሳደርገሆን ያው ራሴው በራሴው ስሜት የኔ ስራ ያተኮሩ ዲፕሎመሲ ላይ ይመስለኛል በካርታ ሀገራት እን ግለሰቦች ወይ ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እ የተደረጉ ድርጊቶችን ወደ ስል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስል የመቀየር ስሜቶች ላይ አለ እና ሞሮች መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ከእንግዲህ ከዋና ቋሚ ስራ ጎን ለጎን ነው፣ ግን ቋሚ ስራዬን በአጋጣሚ ለስል ነው መቆጥረው በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተው ከዚህ ጋር አያያቸው በመስራት ያገኛሉ ማለት ነው። እስቲ እንግዲህ እንደ ሳሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው? ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ ዓላማ በቃ መልካም ለሚያደርጉ አካላት ከግለሰብ እስከተቋማት እስኔቶች እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትን በምንሄባቸው ቦታዎች በተለያየ አካላት የሚነሳው ነገር በጣም ስሜት ታሽ የሚያደርግ ነው እና ይህን ነገር ሁላችን ሀላችነት አለ ሀገራችን ፕሮሞት የማድረግ በየት በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው ስነ ጥበብን በመጠቀም አገሬም በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ። ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስቲ ስለሱ ጥቂት በለኝ። እዚህ ምንድን ነው ዚህ ካታር ውስጥ በምኖርበት እንግዲህ ለ አስራ ስድስት አመታት ውብ የሆነ አስራ ስድስት አመታት ነው ኖርክ ያለውት ያም ውብ ስልሽ እንግዲህ ከሀገር ተርጎ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤኔርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ ከጊዜያዊ ስቱዲዮነቱ ነገሮች ሲመቻቹ ወደ ራስ የሆነ ጋለሪ ለመጓዝ ያው በመንደርደር ያን ያለሁት። እስቲ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍ አልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች፣ በተለይ አምባሳደሮች ስጦታ ስተመረክት አይቻለው እና ይሄ ከምን የመነጨ ነው? ሳድርግ ነበሩ። ይህ እንግዲህ ንቆል ልጅ እያለው፣ ሀያ አመታት በፊት የነበረ ልምድ ነው እና በዜና ውታ ስመከታተል ለምሳሌ እንደ ምሳሌ ብንወስድ የአሜሪካንና ኢትዮጵያ አመተኛ አመትን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካዊ ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻቸውን ይረዳሉ። አደሴም ታይም በዛ ወቅት ኤች አይቪ በሽታ በጣም በከፍታ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምተው በቀጥታም በተዘዋሪም በአንድ በዓል ዳአንደት ይሰማኛል። ጠዋት ደውዬ አድናቆት እንገልጽላቸዋል። ቀጠሮ አስይዛለሁ ከተቀበሉኝ በኋላም አንድ ትልቅ ባለስልጣን ነው የሚቀበሉኝ። ሀሳቡ ይገረሙት ሊደንቀውበታል። እኔ ደግሞ ግለሰብ የሆኑ ኢትዮጵያዊ ግን ለሁለቱ ሀገሮች ጉዳይ

ከተያያዥ የሆነን ሀሳብ ወደ ስል በመቀየር ማለት ነው። ሀሳቡን ወደ ስል በመቀየር እዚህም ያው ቀጥሏል። የጉዳይ ነው። እሺ፣ አሊ ተሰማ ከአሜሪካ ድምፅ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ። እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ደስ ይለኛል። አመሰግናለሁ። እደን እናመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ በትግራይ ክልል በረሃብ ምክንያት ሁለት መቶ ሃያ ሶስት ሺህ የሚሆኑ ተማሪዎች ትምህርታቸውን ከማቋረጥ ቋፍ ላይ ናቸው ሲል የክልሉ ትምህርት ቢሮ ከሰሞኑ ገልጸዋል። የትምህርት ቤት ምገባ መርሃ ግብሩን በመጀመር ተማሪዎቹ ትምህርታቸውን እንዲቀጥሉ ማድረግ ይገባል ሲልም አሳስቧል። በክልሉ ኢሮብ ወረዳ በጦርነቱና በድርቁ ምክንያት ከሶስት ሺህ በላይ ተማሪዎች እንዲሁም በአጽቢ ወረዳ ደግሞ አስር ሺህ የሚጠጉ ተማሪዎች ከትምህርት ገበታ ውጭ መሆናቸውን የአካባቢው አመራሮች በተመሳሳይ ገልጸዋል። ሙልጌት አጽባ የዚህን ጉዳይ ዝርዝር ይነግርናል። በትግራይ ክልል ኢሮብ ወረዳ በአካባቢው የተፈጠረው ድርቅ ባስከተለው ረሃብ ተማሪዎች ትምህርታቸውን እንዲያቋርጡ እያስገደደ ነው ሲሉ የወረዳው አስተዳዳሪ አቶ እያሱ ተስፋይ ለአሜሪካ ድምፅ ገልጸዋል። ረሃብ ስላለ ትችላለህ፣ ተማሪዎች ትምህርትን እየቋረጡ ነው። ከመቶ ሀምሳ አምስት በላይ ተማሪዎች ትምህርት ቋርጠዋል። እስካሁን ከተገኙ ደግሞ አሁን ትምህርት የመያዝ አቅማቸው ሙሉ ከሬድ በሚገባ በት የመቅሰም አቅማቸው በረሃብ በውሃ እጥረት የሚሄዱበት ትምህርት ብርቀት ተያይዘው በችግር ላይ ነው ያሉ አሁን በትምህርት ገበታ በትምህርት ላይ ከፍተኛ ጉዳት እያደረሰ ነው ያለው። ከዛ ደግሞ ኢሮብ ህዝብ የራሱ ብሔር፣ ቋንቋ፣ ባህል ያለው ስለሆነ እንደ ብሔር ደግሞ በሁለቱ ተከፍሎ በምንነቱ ላይ አደጋ የተጋረጠ ነው ያለው። በወረዳው ካሉ 47 ትምህርት ቤቶች 24ቱ በኤርትራ በተያዙ አካባቢዎች የሚገኙ ናቸው ያሉት አቶ እያሱ በዚህ አመት መመዝገብ ይገባቸው የነበሩ ተማሪዎች ከ7600 በላይ ሲሆን የተመዘገቡት ግን 4101 ብቻ ናቸው ብለዋል። በረሃብና ተያያዥ ጉዳዮች በዚህ ወረዳ 63 ሰዎች ሕይወታቸው ማለፉም አስተዳዳሪው ተናግረዋል። በአጽቢ ወረዳም የወቅሮ ደራ አንደኛ ደረጃ ትምህርት ቤት ርዕሰ መምህር መምህርት ሚዛን ኪዳኑ በረሃብ የተነሳ ተማሪዎች ከትምህርት ገበታ እየቀሩ ነው ብለዋል። ተመዘገቡ ሶስት መቶ ስሳ አምስት ነበር። ከዛ የቆራረጡት ሀያ ሀያ ተማሪዎች ነው። ረሃቡ በትምህርት ላይ ተማሪዎች በደንብ ትምህርት እንዳይከታተሉ ሀሳባቸው ወደ ሌላ እንዲሄድ አደረጉ። በደንብ ትምህርት አይከታተሉም። አብዛኛው ከትምህርት ቤት ይቀራሉ። ያው እህል ስለሌለ በረሃብ ምክንያት ተስፋ ያቆራርጥ ነው። መሪዎቹ በዚሁ ወረዳ ነዋሪ የሆኑት አቶ ብርሃን ክፍለም በቅርቡ ለአሜሪካ ድምፅ በሰጡት ቃል ሶስት ልጆቻቸው በረሃቡ ምክንያት ትምህርት እንዳቋረጡ ገልጸዋል። ትምህርት የማይማሩ ልጆች አሉ። አንደኛው ስምንተኛ ክፍል ሌላኛው ደግሞ ሰባተኛ ክፍል ተማሪ ነበሩ። ትምህርት አቋርጠዋል። እንዲሁም ሶስተኛ ክፍል ይማር የነበረ ትንሹ ልጅም አቋርጠዋል። ከየት አምጥቼ ነው የማስመዘግባቸው እንዲሁም የማስተምራቸው በአጥቢ ወረዳ በጦርነት እንዲሁም በድርቅና ረሃብ ምክንያት አስር ሺህ የሚጠጉ ተማሪዎች ከትምህርት ውጭ መሆናቸው የወረዳው አስተዳደር ገልጿል። የክልሉ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ጦርነቱ በትምህርት ስርዓቱ ከፈጠረው ከፍተኛ ተጽዕኖ በተጨማሪ ድርቁና ረሃቡ በትምህርት ስርዓቱ ላይ ትልቅ ተጽዕኖ አሳድረዋል ብለዋል። በትግራይ ክልል ድርቅ በተከሰተባቸው 36 ወረዳዎች 223 ሺህ ገደማ ተማሪዎች ትምህርታቸውን ለማቋረጥ አፋፍ ላይ ናቸው ሲሉ ኃላፊው አስረድተዋል። ከአንድ ሚሊዮን በላይ ህጻናት አሉን፣ ተማሪዎች ማለት ነው። እነዚህ ሁሉ ድጋፍ ይፈልጋሉ። ነገር ግን ደግሞ ከዚህ ደግሞ ከከፋ ችግር ደግሞ የከፋ ሌላ ችግር የደረሰባቸው ደግሞ እነዚህ በድርቅ የተጎዱ በ36 ወረዳዎች ላይ የሚገኙ በ625 ትምህርት ቤቶች ውስጥ የሚማሩ 222940 የሚሆኑ ተማሪዎች አሁን ትምህርት የመቋረጥ ጫፍ ላይ ደርሰዋል። የትምህርት ቤት ምገባ መርሃ ግብር በመጀመር ከትምህርት ገበታ እንዳይነጠሉ ማድረግ ይገባል ሲሉም አሳስበዋል። ትምህርት ብቻ ተከታተሉ ያሉት ህጻናትን ብቻ ነው ኮንሲደር ያደረግ ነው ለነዚህ ቢያንስ በቀን አንድ ምግብ በትምህርት ቤት የትምህርት ቤት ምገባ እንዲጀመር ነው። ለፌዴራል መንግስትም፣ ዓለም አቀፍ ማህበረሰብም እና ሌሎች ባለድርሻ አካላትን ጥሪ ያደረግ ነው። በዚህ የተማሪዎች ምገባ እስከ ሰኔ ወር ድረስ ስድስት ነጥብ አምስት ሚሊዮን ዶላር እንደሚያስፈልግ ዶክተር ኪሮስ ተናግረዋል። የተባበሩት መንግስታት እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ትናንት ባወጣው ሪፖርት በበኩሉም በትግራይ ክልል አንድ መቶ አምስት ትምህርት ቤቶች በተፈናቃዮች በመያያዛቸው ትምህርት ቤቶቹ ዳግም ለመክፈት እየተደናቀፈ ነው ብ እንዲሁም ሕጻናት ለችግር ተገላጭነታቸው እንዲጨምር አድርጓል ሲል ገልጿል። በትግራይና አማራ ክልሎች ያለው ድርቅና የምግብ እጥረት የሚያስከትለውን ሰብዓዊ ቀውስ ለመከላከል ሁለንተናዊ ድጋፍ በአስቸኳይ ያስፈልጋል ሲል የእርዳታ ማስተባበሪያ ቢሮው አሳስቧል። ለአሜሪካ ድምጽ ሙልጌታ ጽበሃም መቀለም ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶች ልንድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥር አስቀድማችሁ በ202227 6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። የናይጄሪያ ሕንፃ ተቋራጭ ሰራተኞችና መሐንዲሶች የቻይና ኩባንያዎች ከግንባታዎች ገፍትረው እያስወጡን ነው በማለት እያማረሩ ይገኛሉ። የዚህን ዘገባ ዝርዝር ደግሞ ስመኝሸ ቆይታ አሰማናለች። የምህንድስና ባለሙያ የሆነው ሳኢድ ማህጋሪ በአቡጃ የሚኖር የግንባታ ተቋራጭ ሰራተኛ ሲሆን አቡጃ ውስጥ በከፍተኛ ሁኔታ እያደገ በመጣው የግንባታ ስራ ላይ ተሰማርቷል። ሆኖም ማህጋሪ እንደሚለው በናይጄሪያ ውስጥ ትላልቅ የቻይና ግንባታ ተቋማት መኖራቸው እንደሱ ያሉ የሀገር ውስጥ የግንባታ ሰራተኞች በትናንሽ የመኖሪያ ቤት ስራ ላይ ብቻ እንዲገደቡ አስገድዷቸዋል። ብዙዎቹ ሀገር በቀል ተቋራጭ ኩባንያዎች ከውጭ ተቋራጮች ጋር ለመወዳደር የሚያስችል አቅም የላቸው። ምክንያቱም እነሱ ልምድ፣ እውቀት፣ ቴክኒካዊ መሳሪያዎችና የገንዘብ አቅም አላቸው። ስለዚህ ለሀገር ውስጥ ተቋራጮች ስጋት ናቸው። ለዚያም ነው የሀገር ውስጥ የግንባታ ተቋማት ትናንሽ የግል መኖሪያ ቤት ግንባታ ላይ ብቻ የሚያተኩሩት። የቻይና ኩባንያዎች ወደ ናይጄሪያ የገቡት የነበረውን ክፍተት ለመሙላት ነው። እንደ አውሮፓን አቆጣጠር ከመስከረም 2021 ጀምሮ ናይጄሪያ ከቻይና የተበደረችው ገንዘብ መጠን 4.1 ቢሊዮን የደረሰ ሲሆን አብዛኛው ወጪ ለመሰረተ ልማት ፕሮጀክቶች መዋሉን የናይጄሪያ ዕዳ አስተዳደር ጽህፈት ቤት መረጃ ያመለክታል። የልማት አማካሪ የሆኑት ጂዴ ኦጆ ከቻይና የተገኘው ብድር መንግስት የግንባታ ፕሮጀክቶችን ለቻይና ኩባንያዎች እንዲሰጥ በማስገደድ ረገድ አስተዋጽኦ እንዳለው ያምናሉ። ቻና ቻይና ብድሩን ትሰጣለች። ነገር ግን የብድሩ ውሉ መመሪያና ተግባበር ግንባታውን ለመፈጸም የራሳቸውን ባለሙያዎችና መሠረተ ልማት ማምጣት እንዳለባቸው ይገልጻል። አሁን ፍርሃቱ ምንድን ነው? ይህንን እዳ መክፈል ካልቻል ቀጥሎ የሚመጣው መንግሥት ችግር ውስጥ ይወድቅና የተወሰኑት ንብረቶቻችን ይወሰዳሉ የሚለው ነው። የናይጄሪያ መሐንዲሶች ማህበር ፕሬዝዳንት ታሲዮሳ አድ ጊዳሪ ውዲን የናይጄሪያ መንግስት የሀገር ውስጥ ኮንትራክተሮችን ለመደገፍ የሚያስችል ምቹ ሁኔታ መፍጠር አለበት ይላሉ። ጎቨርመንት ሹድ ዴሊበሬትሊ ኢንቨስት ኢን አወር ኦውን መንግስት ሁም ብሎ በሀገር ውስጥ የግንባታ ኩባንያዎች ላይ መዋለንዋይ ማፍሰስ አለበት። ይህ እንዴት ነው የሚሰራው? ስራውን ስጡንና ብቃት ይኑረን አይኑረን በስራችን እናሳያለን። የአሜሪካ ድምፅ ናይጄሪያ የሚገኘውን የቻይና ኤምባሲና የቻይና የግንባታ ኩባንያን ለማነጋገር እና ምላሻቸውን ለማካተት ጥረት ቢያደርግም ለጥያቄዎቻችን ምላሽ አልሰጡም። በናይጀሪያ የቻይና አምባሳደር ቹዌጂያን ቹዋን ባወጡት መግለጫ ግን ሀገራቸው በናይጄሪያ መሰረተ ልማት ግንባታ አስተዋጽኦ በማድረግ ቀዳሚ መሆኗን ተናግረዋል። እንደ ማህጋር ያሉ መሐንዲሶች ግን የቻይና የግንባታ ኩባንያዎች የበላይነት የናይጄሪያ ባለሙያዎችን ከሙያው ገፍቶ እያስወጣ መሆኑን ይገልጻሉ። በዘርፉ ተሰማርተው ይሰሩ የነበሩ አንዳንድ ተቋራጮች የተሻሉ እድሎችን ፍለጋ ወደ ሌሎች አካባቢዎች ሲሄዱ፣ ሌሎች ደግሞ ስራውን ትተው በሌላ የሙያ ዘርፍ እንደተሰማሩም ይናገራሉ። አሁን ዋናው ፈተናችን በሀገር ውስጥ ላለው የራሳችን ወጣትና ታዳጊ ሕዝብ እድሎች፣ ስልጠናዎች ወይም የማማከር ድጋፍ እየተሰጠ አለመሆኑ ነው። ይህ እስከሚሆን ማጋሪ እንደሚለው እርሱና የስራ ባልደረቦቹ ትኩረታቸውን በመኖሪያ ቤት ግንባታ ላይ አድርገው ስራቸውን ይቀጥላሉ። በአልሐሰን ባላ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ካቢና ቪኦኤ፣ ከአሜሪካ ድምፅ ይቀጥላል። በመቀጠል ደግሞ አብረን በሰሜን አሜሪካ ወደሚገኝ ጠጅ ቤት ጎራ እንላለን። ይህ ጠጅ የሚንቆረቆርበት ጨዋታ የሚደራበት ስፍራ ኢትዮጵያ ውስጥ ከሚገኙ እልፈኞች መካከል አንዱ አይደለም፣ ከአሜሪካ መዲና ብዙም ሳይርቅ የሚገኘው ንጉሥ ጠጅ ቤት እንጂ። የነበረን ቆይታ በጣም አሪፍ ነው። በጣም ቆንጆ ኤንቫይረመንት ነው። በተለይ ደግሞ ኢትዮጵያዊ በሆነ ወንድማችን ነው። በኢትዮጵያ እጅ የተጠመቀ እና በጣም እኔ ሴሚ ስዊት ነው እየጠጣሁ ያለሁትና እና በጣም ቆንጆ ነው። አቶ ሰሎሞንና ወዳጆቻቸው የታደሙበት ንጉሥ ጠጅ ቤት ንጉሥ የወይንና ማር ጠጅ መጥመቂያ ድርጅት ከሰሞኑ ክፍት ያደረገው የቅምሻ ስፍራ ነው። ጊዜ ንጉሴ የኢትዮጵያውያንን ዘመን ያልሻረው ጣዕም በምዕራቡ ዓለም ለማስተዋወቅ የተነሱት የድርጅቱ መስራች ናቸው። ከዚህ በፊት ንጉሥ የሚባል የጤፍ ቢራ እሱን ከ2011 ጀምሮ ጥናት ስናደርግ ቆይተን በ2017 ኦፕሬሽን ጀምረን ቨርጂኒያ ላይ 2018 ገበያ ላይ አከፋፍለነው ጀምረን ነበር። ፓንዳሚክ መጥቶ ነው ትንሽ ያስቆመን። ኢትዮጵያ ደግሞ የቆየ የጠጅ ካልቸር አለን። ሁሉም በየቤቱ የሚሰሩት አለ እና ይሄንን ልክ እንደ ቡናችን ተቀድሞ ሌሎቹ ይዘውት ከመጀመራቸው በፊት ይሄን ነገር በትክክለኛው የእኛን የሚገልጸውን ጠጅ ይዞ መቅረብ እና በአሜሪካ ላይ ማስተዋወቅ ነው የፈለግኩት። አቶ ጊዜ በካሊፎርኒያ ግዛት ውስጥ በነበራቸው የቀደመ ቆይታ ስለ ወይን ጠመቃ ዘርፍ እውቀትና ልምድን ካዳበሩ በኋላ ወደ ቨርጂኒያ ግዛት በመምጣት ድርጅቱን ለመክፈት ችለዋል። አዳዲስ የወይን ጣዕሞችን ለተጠቃሚዎችም አስተዋውቀዋል። የኢትዮጵያውያኑን የዘመናት እውቅ መጠጥ ጠጅ ምርት በአሜሪካ ምድር በልዩ ሁኔታ ለመጀመር ሲነሱ ግን የመጠጡን ምንነት ለሀገሬው ተቋማት ከማስረዳት ጀምሮ ግብዓቶችን እስከ ማግኘት ድረስ እንደፈተኗቸው ይናገራሉ። በጣም ከባድ ነው። የሚገርም ነገር ላይሰንሱን አውጥተን የምንሰራውን ስንነግራቸው በተለይ ቴስቲንግ ሩሙን ልንከፍት ስንል ወይንም የመቅመሻ ክፍሉን ወይንም ጠጅ ቤት እንደምንለው ለመክፈት ስናስብ ያሉንን እንዳሉ እቃዎች ወይንም ወይኖቹን ለማስቀመስ የምናደርግበት ሂደት ላይ ከኤፍዲኤ ጀምሮ ቪዳክስ፣ ቲቲቪ ሁሉም ናቸው በሂደት መጥተው ምንድን ነው የማርጠጭ ምንድን ነው የሚለውን የጠየቁን እና ሂደቱንም አካሄዱንም የሚፈቀዱ የማይፈቀዱ ነገሮች አሉ። ከማይፈቀዱ ነገሮች ውስጥ አንዱ ለምሳሌ በየቤቱ የሚሰራበት ጌሾ የሚባለው አይነት ነገር እንደዚህ አይነት ነገሮች አሉ። እነሱን የራሳችንን ጥበብ ተጠቅመን ሕጉን በሚፈቅድልን ብቻ ተከትለን ማሩን ደግሞ ኢትዮጵያ ሂደን እናምጣ ብንል የኢትዮጵያን ሕዝብ ኑሮ ማስወደድ ስለሆነ እዚሁ አሜሪካ ውስጥ ፈልገን ከብዙ ማሮች ሙከራ ለእኛ ጠጅ የሚሆነው መርጠን በዛ መሰረት እዚሁ አሜሪካ ላይ የሚመረት የጠጅ አቅራቢ ሚን የማር አቅራቢ አለን። በዛ ሂደት ነው የጀመርነው። የአቶ ጊዜን የቀደመ እቅድ በሰሙ ጊዜ በእጅጉ ተገርመው እንደነበረ የተናገሩት የቅርብ ወዳጃቸው አቶ ነጋሊ መኳንንት በጊዜያት ውስጥ የወጣቱ ትውልድ ኢትዮጵያዊ ውጥን እውን ሆኖ ማየታቸው የፈጠረባቸውን ስሜት ያጋራሉ። የመጀመሪያ ነው ዛሬ እዚህ ሲመጣና ትልቅ ስኬት ደርሶ ነው ያገኘሁት። ምክንያቱም እንዳልኩት በርካታ ኢትዮጵያውያን አሉ እዚህ ሀገር በብዙ የአሜሪካ ግዛቶች፣ ግን የምንታወቅበት ዘርፍ አለ። የተለያየ ሌሎች ዘርፎች ናቸው እንጂ እንደዚህ አይነት በተለይ ሀገራችን ላይ የሚታወቀውን ማር ወደ ጠጅ እዚህ ሀገር በሚመጥን ለዚህ ሀገር ነዋሪ፣ ለዚህ ሀገር ተጠቃሚ በሚመጥን መልኩ እንዲህ አይነት ውስብስብ ሂደቶችን አልፎ የዚህን ሀገር መንግስት ውስብስብ ሂደቶች አልፎ ለተጠቃሚ ማቅረብ የማር ወይን ጠመቃ በብዙ ሰው ዘንድ የሚታሰብ አይደለም። ስለዚህ በጣም ትልቅ ስኬት ነው ብዬ ነው የማስበው። በቀደመው የህዝብ ግንኙነት ሙያቸው የትውልድ ኢትዮጵያውያንን አኗኗርና መስተጋብር ለማጤን የቻሉት አቶ ንጋልኝ ትውልደ ኢትዮጵያውያን ብዙም ባልተሳተፉበት ዘርፍ ውስጥ ብቅ የሚሉ መሰል ጅምሮች መታገዝ እንደሚገባቸው ይናገራሉ። እንደ ኢትዮጵያዊ ካሰብከው የአገርም የባህል የማንነትም ከብዙ ታሪካችን ጋር የተያያዘ ነው ጠጅ ወይም ማር ማለት ነው እና ያንን ደግሞ ያንን ባህል ያንን እሴት ይዞ እዚህ ሀገር እዚህ ትልቅ ሀገር ላይ እንዲህ አይነት ስራ የሚሰራን ሰው መደገፍና ስራው ስኬታማ እንዲሁም ማድረግ እኔ እንደማስበው ከሆነ ሀገርን መደገፍ የሀገርን ባህል ማስተዋወቅ ነው። በዛው ምክንያቱም የማር ጠጅ እና የማር ወይን ሲባል የኢትዮጵያንን ባህል የኢትዮጵያንን ስም በዛው አብሮ የሚያስጠራ ስለሆነ ኢትዮጵያውያን ትውልድ ኢትዮጵያውያን አሉ አንደኛው የሚደግፉበትም መንገድ አንዱና የመጀመሪያው መቶ ማየት አንድ ኢትዮጵያዊ አንድ ኢትዮጵያዊ የሀገራችን ባህል በጠበቀ እንዳየሁ በሚያኮራ መልኩ እንዲህ አይነት ስራ እየሰራ ነው እና ሄዶ ማየት መጥቶ ማየት ይህንን ስራ ስራ ከጀመረባቸው ጥቂት ጊዜያት ወዲህ ለበርካቶች ምርቶችን ማዳረስ የቻለው ንጉሥ የወይን ጠጅና የማር ጠጅ መጥመቂያ ተቋም ጅምሩን በማስፋት በተለያዩ ግዛቶች ለሚገኙ ትውልደ ኢትዮጵያንና እንዲሁም አሜሪካውያን ዘመን ተሻጋሪውን ጣም ለማዳረስ እንዳቀደ መስራቹ ይናገራሉ። ከዚህ በኋላ ያለኝ እቅድ ብዙዎቹ ከተለያየ አገር መጥተዋል። እስካሁን ድረስ ሲመጡ በጣም ራቅራቅ ያለ ቦታ መጥተዋል። ይሄ መከፈቱን ሰምተን የመጣ ነው የሚሉ ብዙ አሉ ምናልባት እግር ጥሏቸው ለሌላ ነገር ግን ይህን ነገር ሳናያኔድን ብሎ የመጡ ብዙ ሰዎች ያጋጥመውናል እና የነሱ ጥያቄ አንዱ ለምን ቀረብ አድርጋቸው አከፍቶልንም ነው። ይሄ ነገር ደግሞ የከፈትነው አንደኛ የእኛን ካልቸር የያዘ ሆኖ፣ በሚቀጥለው ደግሞ ለሀበሾችም ተደራሽ እንዲሆን ነው። አገር ቤት የሚናፍቃቸው ነገር ኑሮ መሄድ እንኳን የማይችሉ ካሉ እንደዚህ አይነት ነገሮች የተወሰነም ነገር ቢሆን ትዝታቸውን ወይም ፍላጎታቸውን ሙሉ ለሙሉም ባይሆን በተወሰነ መልኩ የሀገር ቤት ስሜት እንዲፈጥርባቸው ያደርጋል የሚል እምነት አለኝ እና የሚቀጥለው እቅዳችን የሚሆነው በተለያዩ ከተሞች ላይ ተጨማሪ ቅርንጫፎችን የንጉሶችን በመክፈት ለሰው ተደራሽ እንዲሆን ማድረግ ነው። ወደ ንጉሥ ጠጅ ቤት እንመለስ። በባህላዊ እቃዎችና መገልገያዎች በተደራጀው ክፍል ውስጥ ከተሰየሙት አንዱ የቨርጂኒያ ግዛቱ ነዋሪ አቶ ናትናኤል ናቸው። ከወዳጆቻቸው ጋር የነበራቸውን ጨዋታ እገታ አድርገው በጠጅ ቤቱ ስለነበራቸው ቆይታ ሐሳባቸውን ሰጥተውናል። ልጅ እያለው ስለወጣው ብዙ የዛኔ ጠጅ አልጠጣም። አሁን ግን ያው ነው ከጓደኞቻችን ጋር እዚህ ተሰብስበን ድሮ አንድ ላይ ኮሌጅ የሄድን ልጆችነን አንድ ላይ ብዙ ያሳለፍን ልጆችነን እና እንደዚህ አይነት ቦታ ላይ ስንገናኝ ያው በጠጁም ምናምን በጨዋታውም ምናምን ሞቅ እየተጫወትነው ነው እና በጣም ደስ ይላል። ታይሙ ቦታውን በጣም ስፔሸስ ነው፣ በጣም አሪፍ ነው እና ብዙ እንጠብቃለን ከዚህ በኋላ ከመዝናኛ ስፍራነት ባሻገር አብሮነት የሚደምቅበት የእርስ በርስ ትውውቅ የሚደራበት የጠጅ ቤት ባህል ባህር ተሻግሮ ማየታቸው በህዝቦች ባህልና ትውፊት ልውውጥ እንዲሁም ቅርርብ ረገድ የራሱ አዎንታዊ ሚና እንደሚኖረው የጠቆሙንም አሉ። ንጉሥ የወይን ጠመቂያ ድርጅት የማር ጠጅን በተደራጀ ሁኔታ ለአሜሪካ ገበያ በማቅረብ ረገድ ፈርቀዳጅ እንደሆነ ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ከአሜሪካ ድምጽ ጋር ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ ነበር። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።